ትኩረት በአፍሪካ የቡርኪና ፋሶና አይቮሪ ኮስት የሽብር ጥቃቶች፣ ዛሬም ምላሽ ያላገኘው የናይጄሪያ እናቶች ተማጽኖ የዓለም አቀፉ የጦር ወንጀል ፍርድ ቤትና የአፍሪቃ አገራት ፍጥጫ ሊገባደድ ቀናት በቀሩት የጎርጎሮሳዊው 2016 ዓ ም ጎልተው የታዩ ክስተቶች ነበሩ። ለየአገሮቻቸው መንበረ ሥልጣን ከእኔ በላይ ላሳርባዮቹ የአፍሪቃ መሪዎች ዛሬም ከተቃዋሚዎቻቸውና ተቺዎቻቸው ጋር እሰጥ አገባ ላይ ናቸው። በውዝግቡ እስርና ሞት እዚህም እዚያም ይሰማል። የጋምቢያው ጃሜህ በምርጫ መሸነፋቸውን በተቀበሉ ማግስት ቃላቸውን አጥፈዋል። በጋና የሆነው ግን ፈጽሞ ተቃራኒው ነው። ሶማሊያና ሊቢያ በጎርጎሮሳዊው 2016 ትርምስ አራቃቸውም። ከኢትዮጵያ በመለስ በሌሎች የአፍሪቃ ሀገሮች በጎርጎሮሳዊው 2016 ዓ ም የተከናወኑ አበይት ጉዳዮችን በሁለት ክፍል መሰናዶ እንቃኛለን። የመጀመሪያውን ዛሬ እናቀርባለን። የአብዮተኛው የቶማስ ሳንካራ አገር ቡርኪናፋሶ የጎርጎሮሳዊው 2016 ዓ ም በጠባ በ15ኛው ቀን በእገታና ግድያ ነበር የተቀበለችው። በዋና ከተማዋ ዋጋዱጉ ወደ ሆቴልና ቡና ቤቶች ሰርገው የገቡ ታጣቂዎች 29 ሰዎች ገደሉ። አብዛኞቹ የውጭ አገራት ዜጎች ነበሩ። ከፍተኛ የወርቅ ክምችት በከርሰ ምድሯ የያዘችው ዓለም ግን በድህነት ለይቶ በሚያውቃት ቡርኪና ፋሶ ለተፈጸመው ጥቃት ኃላፊነቱን የወሰደው በመግሪብ አካባቢ የሚገኘው የአልቃይዳ ክንፍ ነበር። ከጥቃቱ የተረፉት አስደንጋጩን ዕለት በትውስታ ማህደራቸው ተቀርጾ ይቀራል በመጀመሪያ ከባድና የነፍስ ወከፍ ጦር መሳሪያዎችን ተኮሱ። ከዚያ የክፍላችንን መዝጊያ ገንጥለው ለው ገቡ ሁለት ነበሩ። አንደኛው በእኔ ላይ በተኮሰው ጥይት ትከሻዬ ላይ ተመትቻለሁ። ከሁለት ወራት በኋላ ከአይቮሪ ኮስቷ አቢጃን ከተማ አቅራቢያ በሚገኘው ግራንድ ባሳም ሆቴል ላይ ተመሳሳይ ጥቃት በተመሳሳይ ጽንፈኛ ታጣቂዎች ተደገመ። 18 ሰዎች ተገደሉ። የጸጥታ ትንታኞች ጊዜ የቆጠረ ጥቃት የሚፈጽመው የመግሪብ ክንፍ ራሱን እስላማዊ መንግስት ብሎ ከሚጠራው ታጣቂ ቡድን ጋር ፉክክር ውስጥ ገብቷል ሲሉ ተናግረዋል። እዚያው ምዕራብ አፍሪቃ የናይጄሪያ እናቶች እንዲህ ልጆቻችንን መልሱ ሲሉ የጎርጎሮሳዊው 2016 ዓ ም ሊጠናቀቅ ነው። ናይጄሪያውያኑ ከትምህርት ቤታቸው ታፍነው የተወሰዱት ልጃገረዶች እንዲለቀቁ የሚጠይቁ ተከታታይ ዘመቻዎች ቢያደርጉም ምኞታቸው አልሰመረም። ተስፋ መቁረጥ ከተጫናቸው እናቶች መካከል የታገተችው ሳራያ ስቶቨር እናት ትገኝበታለች። የልጇን ፎቶግራፍ ከደረቷ ለጥፋ ስለ ልጇ የምታሰላስለው ሞኒካ ስቶቨር የናይጄሪያ መንግስት አቅመቢስነት እጅጉን ካስቆጣቸው መካከል ናት። ገና ስለገታው ስሰማ ነበር ተስፋ የቆረጥኩት። ልጄን እንደገና በሕይወት አያታለሁ ብዬ ለማሰብም አልችልም። ባለፈው ግንቦት ወር በቦኮ ሀራም ከሁለት ዓመት በፊት ከታገቱ የቾቦክ ልጃገረዶች መካከል አንዷ መለቀቋ ለእነዚህ እናቶች ደግም ክፉም ዜና ነበር። ከታገቱት የቺቦክ ልጃገረዶች መካከል አንዷ መለቀቋ ፍጹም ደስታ ይፈጥራል። 218ቱ አሁንም እንደታገቱ መሆናቸው በአንጻሩ ጽኑ ህመም አለው ምንም ተደርጎ ቢሆን ልጆቻችን ልንመልሳቸው ይገባል እኚህ እናት እንደተመኙት ሁሉም ልጃገረዶች ወደ ቤታቸው ባይመለሱም ዓለም አቀፍ የቀይ መስቀል ኮሚቴና የስዊዝ መንግስት ጣልቃ ገብተው በተደረገ ድርድር 21ንዱ በጥቅምት ወር ተለቀዋል በጎርጎሮሳዊው 2016 የመጀመሪያ ወር ቦኮ ሃራም ዶሬ የተባለችውን የናይጄሪያ መንደር በመውረር ቢያንስ 65 ሰዎችን ገድሎ ነበር። የመንደሪቷ ነዋሪዎች ግን የሟቾች ቁጥር ከአንድ መቶ ይልቃል ሲሉ ተደምጠዋል። ድንበር ተሻግሮ የምዕራብ አፍሪቃን ከሚያምሰው የቦኮ ሃራም ታጣቂ ጋር ግብ ግብ የገጠመችው ቻድ ፕሬዚደንት ዓመቱ የተገባደደው ከተቃውሞና የስራ ማቆም አድማ ጋር ሲተናነቁ ነው። ለአምስተኛ የስልጣን ዘመን በዚሁ ዓመት ቃለ መሃል ላይ የፈጸሙት ፕሬዚዳንት ኤርዲስ ዴቤ ተቃዋሚዎቻቸውን እየለቀሙ ዘብጥያ ቢወረውሩም ተቀባይነታቸውን ከማሽቆልቆል ሊታደጉ ተስኗቸዋል። ከ25 ዓመታት በላይ በስልጣን የቆዩት ዴቤን ተቃውመው በፕሬዚዳንት ተወዳደሩት የተወዳደሩት ሳሌህ ኬብዛቦ በበዓለ ሲመቱ ዋዜማ አሁንም እንቃወማቸዋለን ብለው ነበር። የኢድሪስ ዴቢ ድል ህጋዊና ትክክለኛ አልነበረም። እውነቱ እስኪያሸንፍ ድረስ ስልጣናቸውን መቃወማችንን እንቀጥላለን። የህዝብን ደህንነት በሚያስቀድም መንግስት እንታገላቸዋለን። እርግጥ ኢድሪስ ዴቢ የጦር ኃይሉን ፊናንሱንና መንግስቱን ይቆጣጠራሉ። ያም ቢሆን ግን ተቃውሟችን አይቋረጥም። የህዝብን ደህንነት የሚያስቀድመውን መንግስት ጊዜው በሚያመችበት ጊዜ እናቋቁማለን። በአምባገነነት የሚወቀሱት የ64 ዓመቱ ኢድሬስ ዲቤ የቻድን ስልጣን የተረከቡት ከሂሲኔ ሀብሬ ነበር። ሀብሬ በአፍሪካ ፍርድ ቤት ተዳኝተው በሰብአዊነት ላይ በፈጸሙት ወንጀል ጥፋተኛ የተባሉ ብቸኛው አፍሪካዊ መሪ ናቸው። የቀድሞው አምባገነን መሪ በስልጣን ላይ በነበሩባቸው አመታት በተፈጸሙ ወንጀሎች የተከሰሱ ሲሆን ሴኔጋላዊው ዳኛ ግቤርታ ኦካም እድሜ ይፍታህ ፈርደውባቸዋል። ሂሴኔ አብሬ ችሎቱ በዘፈቀደ ግድያ፣ ግርፋትና ሰዎችን በማጥፋት ወንጀሎች ጥፋተኛ ሆነው አግኝቶታል። ኤዳክት ዛርቲክልስ ለፍርድ ቤቱ እውቅና የነፈጉት ሀብሬ ሁለት ጊዜ በፖሊስ እየተጎተቱ ከችሎት ለመቅረብ ተገደዋል። ሀብሬ ከዚህ ችሎት የቀረቡት በህይወት የተረፉ ሰለባዎቻቸው ለአመታት ካደረጉት ጥረት በኋላ ነው። በቀጥታም ይሁን በተዘዋዋሪ የሀብሬ ጥቃት የደረሰባቸው ዘጠና ሦስት ግለሰቦች በፍርድ ቤቱ ቃለ መሐላ ፈጽመው መስክረውባቸዋል። ሀብሬ የቀረበባቸውን ክስ ለመከላከል ባይሞክሩም የፍርድ ቤቱ ውሳኔ ግን የአመታት በደላቸውን በልባቸው ሸክፈው ለኖሩ ሰለባዎች እፎይታ ነበር። በቡሩንዲ የተቀሰቀሰውን እውከት ለማብረድ የአፍሪቃ ህብረት ሰላማዊ ዜጎችን ለመጠበቅ 5000 ሰላም አስከባሪዎችን ለመላክ ያቀረበውን እቅድ ፕሬዚዳንት ፔሪ ንንኩሩንዚዛ ያጣጣሉት ገና በአመቱ የመጀመሪያ ወር ነበር። ንንኩሩን ዚዛ የተቀሰቀሰባቸውን ተቃውሞ በኃይል እየደፈጠጡ ጎረቤቶቻቸውን እየወነጀሉ ይኸው ስልጣን ላይ ናቸው። የብሩንዲ ውጭ ጉዳይ ሚኒስትር አላን ኤሜ ኒያሚትዌ ሉዓላዊነታችንን እና ክብራችንን ተጋፍታለች ያሏትን ጎረቤት ሀገራቸውን ሩዋንዳን በፍርድ ለመሞገት ዝግጁ ነን ብለው ይለው ነበር። ሩዋንዳ እንደ ሀገር የህዝባችንን ሉዓላዊነትና ክብር መጋፋቷን የሚጠቁም ማስረጃ አለን። በማንኛውም ሰዓት በዓለም አቀፉ ፍርድ ቤት ክስ ልንመሰርት እንችላለን። ምክንያቱም ሁለቱም አገሮች የተባበሩት መንግስታት ድርጅት አባል በመሆናቸው በሰላም አብሮ ለመኖር በሚያስገድዱ ዓለም አቀፍ ድንጋጌዎች ለመገዛት ተስማምቷል። አባል አገራት ከቅኝ ገዢዎቻቸው የተላለፉ ድንበሮችን እንዲያከብሩ የሚያስገድዱ ሰነዶችና ድንጋጌዎች በጸጥታው ምክር ቤትና በጠቅላላ ጉባኤው ዘንድ ይገኛሉ። የሌሎች አገራት ድንበሮችን የሚጥሱ አገሮች ፍርድ ቤት ቀርበው ሊዳኙ ይገባል። ቦደርስ ኦፍ ኤ ሶቨረን ስቴት ማስት ፌስ ትራያል ኢፍ ኒድ ቢ። ፕሬዚደንት ፖል ካጋሜ ሐሰት ይበሉ እንጂ የተባበሩት መንግስታት ድርጅት ባለፈው ግንቦት ወር ባወጣው ዘገባ ሩዋንዳ የቡሩንድን ተቃዋሚዎች ትደግፋለች ብሎ ነበር። ፕሬዚዳንት ንንኩሩንዚዛ ለሶስተኛ የስልጣን ዘመን ዳግም ለመወዳደር መወሰናቸውን ካስታወቁበት ጊዜ ጀምሮ በተቀሰቀሰ ሁከት 400 ሰዎች መገደላቸውንና ከ260 ሺህ በላይ መሰደዳቸውን የተባበሩት መንግስታት ድርጅት ገልጧል። የቡሩንዲ ቀውስ አሁንም መፍትሄ ባያገኝም፣ ንንኩሩንዚዛ ከቀጠናው አገራትና ዓለም አቀፍ ማህበረሰብ ጋር ለመተባበር ፈቃደኛ አይደሉም። የትንሽቷን አገር ፖለቲካ የሚከታተሉ ተንታኞች ግን ቡሩንዲ ወደማያባራው አዘቅት እየተንደረደረች ነው ሲሉ ያስጠነቅቃሉ። በአንድ ወቅት በሱዳንና በደቡብ ሱዳን ፖለቲካ ቁልፍ ሚና የነበራቸው ሬክ ማቻር አጋሮቻቸውና ወዳጆቻቸው ሁሉ ፊታቸውን ያዞሩባቸው በዚሁ ሊገባደድ ቀናት በቀሩት የጎርጎሮሳዊው 2016 ዓ ም ነው። አንዴ ወዳጅ፣ ሌላ ጊዜ ተቀናቃኛቸው ከሚሆኑት የደቡብ ሱዳን ፕሬዚደንት ሳልቫኪር ጋር የአንድነት መንግስት ለመመስረት ስምምነት ፈርመው በሚያዝያ ወር የአገሪቱን ሁለተኛ ከፍተኛ ስልጣን ዳግም የተረከቡት ማቻር ወቅት እየጠበቁ ውግንናቸውን የሚቀያይሩ ተንኮለኛ ፖለቲከኛ ናቸው ይሏቸዋል ወቃሾቻቸው። በዓለም አቀፉ ማህበረሰብ ግፊት በደቡብ ሱዳናውያን ልመና የሰላም ስምምነት ተፈርሞ ማቻር ወደ ደቡብ ሱዳን ሊመለሱ ሲዘጋጁ ባላንጣቸው በመናገሻ ከተማቸው ስለ እርቅ እንዲሰብከው ነበር። ወንድሞቻችሁ እህቶቻችሁና ልጆቻችሁ ወደ ሀገራቸው ወደ ደቡብ ሱዳን ሲመለሱ በደስታ እንድትቀበሏቸው ጠይቃለሁ። በቅን ልቦና በርቀ ሰላምና በይቅርታ መንፈስ ተቀበሏቸው። ያለፈውን እርሱት፣ አዲስ ገጽ ክፈቱ። አንዳችሁ በሌላችሁ ላይ መተማመንን አሳድሩ እና በሰላምና በመፈቃቀር ነው የሰላም ስምምነቱ አልሰምረም። የአንድነት መንግስቱ ፈርሷል። እርቅም አልወረደም። ፕሬዝደንት ሳልቫኪር ምክንያት ደርድረው ምክትላቸውን ወንጅለው ማቻርን ሻሯቸው። በአዲስ አበባ የደቡብ ሱዳን አምባሳደር ጄምስ ፒቲያ ሞርጋን እንደሚሉት ለማቻር ጀርባውን የሰጠው የገዛ ፓርቲያቸው ነው። ከሐምሌ 12 ጀምሮ እስከ ዛሬ ድረስ ዶክተር ሪያክ ማቻር ከሪፐብሊኳ ፕሬዝደንትና ጁባ ከሚገኙ ከራሳቸው ፓርቲ አባላት ጋር የነበራቸውን ግንኙነት አቋርጠዋል። ይህ ጁባ የሚገኙ የፓርቲያቸው አባላት ማቻርን የሚተካ አማራጭ እንዲፈልጉ አስገደዳቸው። በዚህ ምክንያት ስፒልኤ አይኦ ጀኔራል ታባን ደንጋይ የደቡብ ሱዳን ሪፐብሊክ ተቀዳሚ ምክትል ፕሬዝደንት እንዲሆኑ አጭቷቸው የተባበሩት መንግስታት ድርጅት በደቡብ ሱዳን ላይ የጦር መሳሪያ ማዕቀብ ለመጣ ቃል ሳይሳካ ቀርቷል። አገሪቱ በገፍ የምትሸምተው የጦር መሳሪያ ያሳሰባቸው የሃይማኖት አባቶች ትችት ተቀባይነት አላገኘም። የአካባቢው አገራት በሳልቫኪር ላይ ፊታቸውን አዙረዋል። ደቡብ ሱዳናውያን ግን በገፍ ወደ ጎረቤት ሀገራት ይሰደዳሉ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ባወጣው መረጃ ባለፈው ወር 2480 ደቡብ ሱዳናውያን በየቀኑ ወደ ዩጋንዳ ተሻግረዋል። በሚቀጥለው ዓመት ስለመመለሳቸው የሚታወቅ ነገር የለም